እስላማዊ መንግስት ነኝ የሚለውን ቡድን የመሳሰሉ ሁከተኛ ጽንፈኝነትን የሚያራምዱ ቡድኖችን ለማሸነፍ የተባበረ ምላሽ መስጠት እንደሚገባ የተባበሩት መንግስታት ድርጅት ዋና ጸሐፊ ባንኪሙን አሁንም እየጎተጎቱ ነው። ቫዮለንት ኤክስትሪሚስት ግሩፕስ ኢንክሉዲንግ ዳሽ ቦኮ ሀራም ፖዝ ኤ ዳይሬክት ጋይሽ እና ቦኮ ሐራምን የመሳሰሉ ጽንፈኛ የሁከት ቡድኖች ለዓለም አቀፉ ደህንነት ቀጥተኛ አደጋ ናቸው። በሴቶችና በልጃገረዶች ላይ ርህራሄ የለሽ ጭካኔ ይፈጽማሉ። ሰላምን፣ ፍትህና የሰብአዊ ክብርን ዓለም አቀፍ እሴቶችን ይጻረራሉ። አደጋውና ስጋቱ እየባሰበትና እየጨመረ መሄዱን የጠቆሙት ዋና ጸሐፊ ባን ግጭቶች ወደሚካሄዱባቸው አካባቢዎች ከመቶ በላይ ከሚሆኑ ሀገሮች የሚጎርፈው የውጭ ሽብርተኛ ተዋጊዎች ቁጥር በሰባ ከመቶ ማሻቀቡን ተናግረዋል። በዚህ የዩናይትድ ስቴትሱ ፕሬዝደንት ባራክ ኦባማ በሊቀመንበርነት በመሩት በሽብር ፈጠራና ውከተኛ ጽንፈኝነት ላይ በተነጋገረ ጉባኤ ላይ ከመቶ በላይ ሀገሮች መሪዎችና ከፍተኛ ተጠሪዎች ከሀያ በላይ ባለብዙ ወገን ወይም ዘርፍ ተቋማት አንድ መቶ ሀያ የሚሆኑ የሲቪል ማህበረሰብ ቡድኖችና የግሉ ዘርፍ አጋሮች ከዓለም ዙሪያ ታድመዋል፣ መክረዋል፣ የሚሰማቸውን ተናግረዋል። ችግሩ የተባበሩት መንግስታት ድርጅት የተቋቋመበትን ተልእኮ በቀጥታ እንደሚመለከት የጠቆሙት ሚስተር ባን በመጪው የአውሮፓ ሁለት ሺህ አስራ ስድስት ዓመተ ምህረት ለሚሰበሰበው ጠቅላላ ጉባኤ ሁከተኛ ጽንፈኝነትን ይገታል የሚሉትን አጠቃላይ የተግባር ዕቅድ የማቅረብ ሀሳብ እንዳላቸው አመልክተዋል። ሚስተር ባን ቁልፍ የቅድሚያ አካባቢዎች ሲሉ አምስት ጉዳዮችን ዘርዝረዋል። ምላውን ህብረተሰብ ማሳተፍ፣ ወጣቶችን ለመድረስ ልዩ ጥረት ማድረግ፣ በእውን ተጠያቂነት ያለባቸውን ተቋማት መፍጠር በፍርሃት አለመመራት፣ ወይም እንዲህ አይነቱን ጠባይና ባህሪ ሊጠቀሙበት ለሚፈልጉ እጅ አለመስጠት። በአንድ ሌሊት የማይጠፋ ግን ልናሸንፈው የምንችለው ችግር ነው። አሳታፊ ማህበረሰብን በመፍጠር ሰው ክብር ያለው ኑሮ እንዲኖር በማስቻልና ይህንን እጅግ ጠቃሚ የሆነ ጉዞ ዘውትር በመንግስታቱ ድርጅት ቻርተር እና በሰብአዊ መብቶች ዓለም አቀፍ ድንጋጌዎች እየተመራን በማሳካት ልንጋፈጠው እንችላለን። ድህነት ሽብርተኝነትን አይፈጥርም። ሆኖም በመካከለኛው ምስራቅ፣ በምስራቅ አፍሪካ እና በሰሜን አፍሪካ እንደታዘብ ነው ግን ወጣቶች ድህነት ሲበረታባቸው ፍትህ በማጣትና በሙስና ሲዋረዱና ሲንገላቱ ውስጣቸው ይጎዳል፣ ያቄማሉ ሽብርተኞች ያንን ቁጣ ይጠቀሙበታል ብለዋል ፕሬዚደንት ኦባማ ጉባኤውን በንግግር ሲከፍቱ። እስላማዊ መንግስት ቡድንን ወይም አይሲልን በውጊያ ግንባር ማሸነፍ በቂ አይሆንም ብለዋል ኦባማ። በመቀጠል ሲጀመርም ወጣቶችን እንዳያነሳሳና እንዳያቀጣጠል ሌሎችንም ለአመጽ ማንቀሳቀስ እንዳይችል ነው ማድረግ ያለብን። ይህም ማለት መሪ ርዮት ዓለም ወይም አስተሳሰባቸውን ማሸነፍ ማለት ነው። አስተሳሰቦችን በጠመንጃ ማሸነፍ አይቻልም። አስተሳሰቦች የሚሸነፉት ከነርሱ የሚበልጡና የሚሻሉ አስተሳሰቦችን በማቅረብ ነው፣ ይበልጥ ሳቢ በሆኑና ሊያነቃቁ በሚችሉ አስተሳሰቦች ማለት ነው። ሀገራቸው ለዚህ ጉዳይ የወሰደች ያለችው እርምጃ ምን እንደሚመስል የተናገሩት የአሜሪካው ፕሬዚደንት የአይሲልን ፕሮፓጋንዳ ለማሸነፍ ጥረቶቹን ማጠናከሩን በተለይ በኢንተርኔትና የሙስሊም ምሁራንና ልሂቃን ድምፆች ጎላ ብለው እንዲሰሙ በማድረግ ከአይሲልና ከተዛባ የእስልምና አተረጓጎሙ ጋር ተቃውመውና ተጣልተው በድፍረት ተጋፍተው ጥለው ሲወጡ የቀድሞ አባላቱን ወደፊት በማምጣት ተአማኒነቱን ለማዳከም እየሰሩ መሆናቸውን አሳስበዋል። ከዚያ በተጨማሪ አይሲል በሚቆጣጠራቸው አካባቢዎች የሚነሱ የምጣኔ ሀብትና የፖለቲካ ብሶቶችን ማዳመጥና ለማስወገድ መስራት እንደሚገባ መክረዋል። ፕሬዚዳንት ኦባማ ተቃዋሚዎች እንደ ሽብር ፈጣሪ ሲታዩና ወደ ወህኒ ሲወረወሩ አሉ ኦባማ ምን ሊከተል እንደሚችል ምትም በያያሻውም ወደ ዘላቂ መረጋጋትና ወደ እድገት ለመቅረብ ትክክለኛው መፍትሄ ዴሞክራሲን መቀነስ አይደለም። እንዲያውም በመናገር ነጻነት፣ በእምነት ነጻነት፣ የሕግን የበላይነት በማስጠበቅ ጠንካራ የሲቪል ማኅበራት እንዲቋቋሙ ለማድረግ ዴሞክራሲን ማብዛት ነው ትክክለኛው መንገድ። ሁከተኛ ጽንፈኝነትን ለመዋጋት ታዲያ ይህ ሁሉ ትርጉምና ቦታ አለው ብለዋል ፕሬዚዳንቱ ኦባማ። አክለውም በሁሉም ሀገሮች ውስጥ ከሙስሊም ማህበረሰቦች ጋር አጋርነትን ማጠናከር፣ መተማመንንና መተባበርን ማስፋት፣ የሚወዷቸው የአቀጣጣይ ቅስቀሳና ፕሮፓጋንዳ ሰለባ እንዳይሆኑባቸው የሆኑባቸው የሚያደርጉትን መከላከል፣ መደገፍና ማገዝ እጅግ አስፈላጊ መሆኑንም ተናግረዋል። ይህ ደግሞ የመንግሥት ሥራ ብቻ አይደለም፤ የሁላችንም ጉዳይ ነው። ኅብሮ የበዛ ታጋሽ፣ ሁሉን አሳታፊ የሆነ ማኅበረሰብ ለመገንባት ራሳችንን አስገዝተን መሥራት አለብን። እንዲህ አይነቱን ህብረተሰብ ጽንፈኞቹ ዘወትር የሚፈልጉትና ሌሎችን ለማጥመድ የሚጠቀሙባቸውን ጸረ ሙስሊምና ጸረ ፍልሰተኛ ወይም መጤጠል የሆኑ መከፋፈልን፣ ፍርሃትን፣ ቂምን የሚዘሩ የክፋት አድራጎቶችን ከውስጣቸው ማስወገድ የሚችል ነው። በጉባኤው ላይ የተገኙ የሀገሬዎች መሪዎች የሽብር ፈጠራና የሁከተኛ ጽንፈኛነት ምንጮች ናቸው ያሏቸውን ሀሳቦች በሽብር ፈጠራ የደረሱባቸውን ጉዳቶችና መፍትሄ የሚሏቸውን የፕሬዚደንታቸውን እሁሩ ኬንያታን መልእክት ያሰሙት የኬንያው የሀገር ግዛት ሚኒስትር ጆዜፍ ኦሌን ካይሴሪ ሀገራቸው ከሺ ዘጠኝ መቶ ሰማኒያ ሶስት አመተ ምህረት ወዲህ ባለፉት ሀያ አምስት ዓመታት ውስጥ አምስት ከባድ የሚባሉ የሽብር ጥቃቶች እንደተፈጸሙባት አስታውሰው በዚህም ብዙ ሕይወት መጥፋቱን ንብረት መውደሙን፣ የሀገሪቱ ምጣኔ ሀብት በተለይ ደግሞ የቱሪዝሙ ዘርፍ ክፉኛ መጎዳቱን ተናግረዋል። ይሁንና የተፈጠረው ሁሉ አያስደነብረንም ብለዋል። ኬንያታ በመልእክታቸው የተለያዩ ሕግጋትን በማውጣት ፖሊሲዎችንና ስትራቴጂዎችን ከመንደፍና ህዝቡን ከማሳተፍ አንስቶ ስፋት ያላቸውን ጸረ ሽብር ተግባራት መንግስታቸው እያከናወነ መሆኑን አመልክተዋል። የጅቡቲው ፕሬዚደንት ኢስማኤል ሐሰን ጊሌም ምስራቅ አፍሪካ የሽብር ጥቃቶች ኢላማ መሆኑን ጠቁመው ሙስሊሞችን በጅምላ ከሽብር አድራጎቶች ጋር ማመሳሰል ሽብር ፈጠራን ከሚያባብሱ አድራጎቶች አንዱ መሆኑን ገልጸዋል። ቀደም ሲል ለመንግስታቱ ድርጅት ንግግር ያደረጉት የግብፁ ፕሬዚደንት አብደልፋታህ ኤልሲሲን የእስራኤል እና የፍልስጤም ችግር ከሺህ ዘጠኝ መቶ ስልሳ ሰባቱ የስድስት ቀናት ጦርነት በፊት በነበረው የመሬት ይዞታ በሁለቱ መንግስታት ምስረታ መፈታት እንደሚኖርበት አሳስበው ይህንን የመካከለኛው ምስራቅ ቋሚ ችግር መፍታት ሽብር ፈጠራን ከሚመግቡ ምንጮች አንዱንና ግዙፉን መድፈን ነው ብለዋል። ይህ ትናንት በመንግስታቱ ድርጅት ጽህፈት ቤት ከጠቅላላ ጉባኤው ጎን የተካሄደ ስብሰባ ፕሬዚደንት ኦባማ ባለፈው የካቲት ዋይት ሀውስ ውስጥ የጠሩት በሁከተኛ ጽንፈኝነት ላይ የተካሄደ ዓለም አቀፍ የምክክር ስብሰባ እና የጸጥታ ጥበቃ ምክር ቤቱ ባለፈው ማለትም በስልሳ ዘጠነኛው ጠቅላላ ጉባኤ ጎን በውጭ ሀገሮች የሽብር ተዋጊዎች ላይ አተኩሮ የተላለፈው ውሳኔ ተከታይ ጉባኤ ነው። ለአሜሪካ ድምፅ ከሰባኛው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ኒውዮርክ።